The voice of a በኢትዮጵያ ሶማሌ ክልል ውስጥ የፖለቲካና የምጣኔ ሀብት ጭቆናዎች ይደረጋሉ የእንቅስቃሴ ነፃነትም የተገደበ ነው ሲሉ አንድ የክልሉ ምክር ቤት አባል ለአሜሪካ ድምጽ ገልጠዋል በሌላ በኩል ግን ክልሉ እየለማ ያለበት ሰላም የሰፈነበት እና አስተዳደሩም መልካም ነው ሲሉ አንድ የክልሉ ፕሬዚዳንት አማካሪ ይናገራሉ የሶማሌኛ ዝግጅት ክፍል ባልደረባችን ጃማ ጃማ ወደ ያሉበት ደውሎ አነጋግሯቸዋል ሰለሞን አባተ ዝርዝሩን ይዘዋል አሊ ጌዲ በሚል መጠሪያ የሚታወቁት ከጅግጅጋ የተመረጡ የሶማሌ ክልል ምክር ቤት አባል መሆናቸውን የሚናገሩት አሊ መሐሙድ አብዲ ከአሜሪካ ድምፅ ሶማሊኛ አገልግሎት ጋር ባደረጉት ቃለ ምልልስ እርሳቸው ያዩትንና የሚያውቁትን በወከላቸው ህዝብ ስም በግልጽ የሚናገሩ ሰው በመሆናቸው ምክንያት ደህንነታቸው በተደጋጋሚ አደጋ ላይ መውደቁን አመልክተዋል። የክልሉ ችግሮች ናቸው ሲሉ አሊጌዲ ከዘረዘሯቸው መካከል የፖለቲካና የኢኮኖሚ በደሎች እንደሚፈጸሙ፣ የሰው እንቅስቃሴ ገደብ የተጣለበት መሆኑን፣ የሶማሌ ክልል አስተዳደርን የማያስደስት ማንኛውንም ሐሳብ ያወጣ አስተያየት የሰጠ ብርቱና የጭካኔ ቅጣት እንደሚጠብቀው ተናግረዋል። አካባቢያቸውን ጥለው ለመሸሽና ከክልሉ ውጪ ለመደበቅ መገደዳቸውን የተናገሩት አሊጌዲ ዛሬ በፌዴራል ደረጃ እየታዩ ያሉ ለውጦች ሶማሌ ክልልን ጨምሮ ወደ የክልሉ ይወርዳሉ ብለው ኢትዮጵያውያን ሁሉ ተስፋ ጥለዋል ብለዋል። ሆኖም አሉ አሊጌዲ ከሶማሊኛ ባልደረባዬ ጃማ ጃማ ጋር ቃለ ምልልስ ባደረጉበት ጊዜ ለምሳሌ የመናገር ነፃነት በእጅጉ የተገደበ ነው። ሰው መናገር ቅሬታው መግለጽ አይችልም። ሰዎች ድንጋይ ከሚወረውሩ ቢናገሩና የሚያስጨንቃቸው ምን እንደሆነ ቢተነፍሱ ይሻል ነበር። እንደዚህ አይነት እድል ግን ዛሬ የለም። በንግዱም በኩል ስራው በጥቂቶች ተቀፍድዶ የተያዘ መሆኑን ይናገሩና የሚጠጣው ውሃን ጨምሮ አንዳንድ ሸቀጦችን ወደ ክልሉ ማስገባት የሚችሉት የተወሰኑ ሰዎች ብቻ ናቸው ብለዋል። የክልሉ ሕገ መንግሥት አንቀጽ 41 በክልሉ ውስጥ ማንኛውንም ሸቀጥ በየትም ቦታ መግዛትና መሸጥን እንደሚፈቅድ የጠቀሱት የምክር ቤት አባል አሊ መሐሙድ አብዲ አሊጌዲ ይህ ሕገ መንግሥታዊ መብት መረገጡንም ተናግረዋል። በክልሉ ውስጥ በአጠቃላይ በተለይ ደግሞ ጅጅጋ ውስጥ ሲሚንቶ ከድሬዳዋ ወይም ከሐረር ገዝተ ማስገባት አትችልም። በየኬላው እንድትቆም ትገደዳለህ። ምክንያቱም ምርቱም በክልሉ ውስጥ እንዲያከፋፍል ወይም እንዲሸጡ የተፈቀደላቸው ሰዎች አሉ። እነርሱ ብቻ ናቸው ማስገባት የሚችሉት። የክልሉ ፕሬዚደንት የህዝብ ቅሬታ ጉዳዮች አማካሪ የሆኑት የዳያስፖራ ጉዳዮች ቢሮ ኃላፊው አቶ አብዲ ርሳቅ ኤልሚ ሳሐኔ ተብለውም ይታወቃሉ። የምክር ቤት አባሉ አሊ ጌዲ ክሶች መሠረተ ቢስ ናቸው ብለዋል። ለቪኦኤ በሰጡት ቃል ከሶማሌ ክልል ሕዝብ ዘጠና ዘጠኝ ከመቶ በክልሉ መንግሥት ደስተኛ ነው ብለዋል። መንግሥቱን ይደግፋልም ብለዋል። በአጠቃላይ የኢትዮጵያ ሶማሌ ክልል በዘመኑ ሁሉ እንደዚህ ዐይነት እጅግ በጣም ጥሩ ጊዜ ላይ ሆኖ አያውቅም። ዛሬ ልማት አለን። ሰላም አለን። በሕዝብ ተመርጦ ሥልጣን የያዘ መልካም መንግሥት አለን። የምክር ቤት አባሉ አሊ ጌዲ የተቋቁሟቸውን አንዳንድ የቅሬታ ነጥቦች ያነጋገራቸው ባልደረባዬ ጃማ ለፕሬዚደንቱ አማካሪና የቢሮ ኃላፊው ሳሐኔ አንስቶላቸዋል። ቀደም ብዬ እንደገለጽኩ ል ክልላችን እንደዚህ እንደ ዛሬው አይነት ጥሩ ሁኔታ ላይ ኖሮ አያውቅም። የአብዱላህ ክሶች መሰረት የላቸውም። የመናገር ሙሉ ነጻነት አለ። ህግ ይከበራል። ዲሞክራሲ አለ። ክሶቻቸውን በተመለከተ አሊ ራሳቸው የቀብሪ ዳሃር ከተማ የኢኮኖሚ ልማት ኃላፊ ሆነው ቢያንስ ለሶስት እና አራት አመታት ሰርተዋል እና ስራዬም በአግባቧል ተወጣሁም እያሉ ነው። ውሸት ነው። ሶማሌ ክልል ውስጥ አለ የሚባለውን ሁኔታ የመብቶች የመልካም አስተዳደር የሙስናና ሌሎችም ክስቶችን አስመልክቶ ያሉ ሁኔታዎችን ከነዋሪዎች፣ ከተቋማት፣ ከክልሉ መንግስት ለማግኘት ጥረት እያደረግን ነን። በክልሉ መንግስት ውስጥ ያለውን አሰራር ከአጎራባች ክልሎችና ከፌዴራል መንግስቱ ጋር ያለውን ግንኙነትም የሚመለከቱ ዘገባዎችን ይዘን ለመመለስ እየሠራን እንገኛለን።